የሪዮ ኦሎምፒክ የኢትዮጵያ ተሳታፊ አትሌቶች ምርጫና ውዝግቡ። ብራዚል ውስጥ የሚካሄደው የዘንድሮው ሪዮ ኦሊምፒክ 2016 ሊደረግ 57 ቀናት ብቻ ቀርተውታል። እንደ ኢትዮጵያውያን አትሌቶች አገላለጽ ይህ ጊዜ ለአትሌቶች የመጀመሪያ ልምምድ ጊዜያቸውን አጠናቀው ለሁለተኛ ልምምድ የሚዘጋጁበት ነበር። በኢትዮጵያ ግን በአትሌቶችና በፌዴሬሽኑ መካከል በአትሌቶች ምርጫ ምክንያት በተፈጠረ አለመግባባት ውዝግብ ላይ ናቸው። ለውዝግቡ መነሻ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ለምርጫ የሚያበቃውን መስፈርት ከአንድ ዓመት በፊት ማሳወቅ ሲገባው አትሌቶቹ በቀደመው መስፈርት ዝግጅት ካደረጉና ለምርጫ ራሳቸውን ካዘጋጁ በኋላ ከምርጫው ውጤት እኩል አስታውቋል የሚል ነው። በተጨማሪም መስፈርቱ ከዚህ በፊት ያልነበረና ውጤት ለማምጣት ዋስትና የማይሰጥ ነው። በአስር ቀን ውስጥ ሁለት ጊዜ ምርጫ መካሄዱንም ይቃወማሉ። በአጠቃላይ ምርጫውን ያካሄደው ኮሚቴም ሆነ በፌዴሬሽን ውስጥ ያሉት አመራሮች የብቃት ማነስ ችግር አለባቸው የሚለው የበርካታ አትሌቶች ቅሬታ ነው። ባልደረባችን ጽዮን ግርማ አትሌት ኃይሌ ገብረስላሴን ቀነኒሳ በቀለንና አትሌት መሰለች መልካሙን እንዲሁም ጉዳዩ የሚመለከታቸውን አነጋግራ ተከታዩን ዘገባ አጠናቅራለች። Fabrice Solassy. Is there anything left? Nine thousand six hundred meters, twenty-five hundred meters. Gabriel Salati has done an awful lot of this pace making. He knows that it's inevitable that this man, the killer, will beat him one day. But he said to me the other day, I don't want him to be in the of the ለ31ኛ ጊዜ ለሚካሄደው የሪዮ ኦሎምፒክ ተሳታፊነት በተለይ በማራቶን ውድድር ኢትዮጵያን ወክለው እንዲሳተፉ የተመረጡ የሴትና የወንድ አትሌቶች የምርጫ መስፈርትና ያመራረጡ ሁኔታ ውዝግም ማስነሳ ከጀመረ ሰንበት ብሏል። ክቡ መነሻ ፌዴሬሽኑ አትሌቶችን በማራቶን ውድድር የመምረጫ መስፈርት መሠረት መለመልኳቸው ያለውን የሴቶችና ወንድ አትሌቶች ዝርዝር ካሳወቀ በኋላ ነው። እንደ አትሌቶቹ ገለጻ ቀደም ሲል ሲሰራበት የነበረው የውድድር መስፈርት የአንድ አትሌት ወቅታዊ ብቃት ነው። ይህም ማለት አንድ አትሌት በአንድ ዓመት ጊዜ ውስጥ በአንድ የሜጀር ውድድር ማለትም ለንደን፣ ቶኪዮ፣ ኒውዮርክ፣ በርሊን፣ ቺካጎና የዓለም ሻምፒዮን ላይ ተሳትፎ ያስመዘገበው ውጤት እንዲሁም በማይነር ሁለተኛ ደረጃ ማለት ነው። የማራቶን ውድድር ቦታዎች ቤጂንግ፣ ሻንጋይ፣ ዱባይ፣ ኢስታንቡል፣ ሃምቡርግና ሌሎችም የማራቶን ውድድሮች ላይ ተሳትፈው ያገኙት ዝርዝር ነጥብ ይያዝላቸዋል የአሜሪካ ድምፅ ያነጋገረው አትሌት ቀነኒሳ በቀለ በዚህ መስፈርት መሰረት ከጉዳቱ አገግሞና ከፍተኛ ዝግጅት አድርጎ ለንደን ማራቶን በመሮጥ ፈጣን ሰዓት አስመዝግቦ አሸናፊ ሆኗል። እንዲሁም ሌላ ያነጋገርናት አትሌት መሰለች መርካሙ በኦሎምፒክ ለመመረጥ የሚያስችላትን ውድድር አድርጋ ሃምቡርግ ላይ ጥሩ ሰዓት በማስመዝገብ አንደኛ ወጣለች። የእነዚህ ሁለት አትሌቶች እና የሌሎች አትሌቶች ቅሬታም የሚጀምረው እዚህ ላይ ነው። ፌዴሬሽኑ አትሌቶቹን ለመመልመል የነበረውን መስፈርት ድንገት ቀይሮ አትሌቶቹ አንድ ዓመት ሙሉ ሲዘጋጁ ከከረሙበት መስፈርት የተለየ እንዳወጣ ይናገራሉ። በተጨማሪም የተመረጡ አትሌቶች ስም ዝርዝር ሲገለጽ የአትሌት ቀነኒሳ ስም አስቀድሞ ተገልጾ አስር ቀን ውስጥ ድጋሚ በወጣው ዝርዝር ውስጥ ግን ቀለን ሳይካተት ቀርቷል እኔም ሂጄ ለንደን ሮጬ ያስመዘገብኩት ሰዓት በዚህ አመት ከተሮጦ በሜጀር መረቶን ያው የኔ ሰዓት አንደኛ ነበር እና በዚህም ምክንያት ነው ያው እኔም ጥያቄ ኮምፕሌን እያቀረብኩ ከምንም ተነስቼ አይደለም ያው ተወዳድሬ በወቅቱ ብቃት ላይ ያሉ ከተባሉት አትሌቶች ባልተናነሰ ሰዓት ስለሮጥኩ በጣም ፈታኝ የሆኑ ውድድሮች ውድድር ለንደን መረቶን ላይ ሮጬ ያስመዘገብኩት ሰዓትና ውጤት ያው Rugo nel parino. አትሌት ቀነኒሳ እንደሚለው መስፈርቱ ብቃት ላይ ያተኮረ ሳይሆን አንዳንድ አትሌቶችን ለመጥቀምና አንዳንዶችን ለመጉዳት በማሰብ በአትሌቲክስ ፌዴሬሽን አካባቢ ያሉ ሰዎች በፍቃዳቸው የሰሩት ነው ይላል። ያው ቅቤታችን እዚህ ላይ ነው። አንደኛ ከዚህ በመነሳት በመጀመሪያ ምርጫ ላይም ኮምፕሌ በምነሳበት ሰዓት ምርጫውን ሁለት ሶስት እቃ ይሮታል። ምንም ምርጫ ያልተካተቱትን ልጆች አምጥቶ አንደኛ ላይ አድርጎ የመረጡበትም ወቅት ነበረ። ምክንያቱም ይሄ መጀመሪያውኑ ስህተቱ ያልተሰራ ነበረ። ለምን መጀመሪያ ያልመረጡትን አትሌት አንደኛ አድርጎ መረጡ? ሳይሆን ሁለተኛ መቃየር፣ ሶስት፣ ምርጫውን መቃየር ያመጡበት እዛ ላይ ጥያቄዎች ስላሉ ነው። እና ይሄ ምንን ያመላክታል? ያው እንግዲህ፣ ወይ በሞያማነት ይሁን አውቆ ይሁን፣ ያው ለምን ይህን እንደተደረገ ያው ግልጽ ስላለንም ያው ኮምፕሌኑም የነበረው አትሌቲክስ ፌዴሬሽኑ ቅሬታ ከቀረበበት ጉዳዮች አንዱ የቀረበውን መስፈርት አዘግይቶ ማውጣቱ ነው። የስፖርት ጋዜጠኛው ታደለ አሰፋ ጉዳዩን ሲከታተልና ሲዘግብ ቆይቷል። ፌዴሬሽኑ ያወጣውን መስፈርት ያስረዳል። የኢትዮጵያ አትሌቲክስ ፌዴሬሽን በተለይ ለዘንድሮ የሪዮ ኦሎምፒክ ብሎ በጣም ቢዘገይም አውጥቶስ የነበረው መስፈርት ምንድን ነው? በዓለም ሻምፒዮና በአንድ ሜጀር፣ እንዲሁም ደግሞ በሁለተኛ ሜጀር በሚባሉ ውድድሮች ላይ የተሳተፉ አትሌቶች ሀያ አምስት እና ሀያ ነጥብ እንደሚሰጣቸው እንዲሁም ከመስከረም አንድ እስከ ሚያዚያ አስራ አራት ባሉት ጊዜያት ውስጥ ነው እነዚህ ውድድሮች መደረግ አለባቸው ብሎ ያስቀመጠም በሶስት ማራቶን የማያወዥ ውጤት ስለሚያመጣ አስር ፐርሰንት እንደሚሰጥ የውድድር ወቅት የሚያጋጥሙን መሰናክሎችን ማለፍ የሚችል በሚል አምስት ነጥብ የማገገሚያ ጊዜ አንድ በሁለት በአንድ ማራቶን መካከል ከአንደኛው ወደ አንደኛ የሶስት ወር ጊዜ አለው የሚለውን አምስት ነጥብ እነዚህን የመሳሰሉ ነጥቦችን ነበረ አውጥቶ እንደ መስፈር አስቀምጦ የነበረ። ሆኖም ግን የተመረጡት አትሌቶችን ግን አሁንም ያሉትን አትሌቶች ከነዚህ መስፈርቶች አንጻር ተቀመጠውን ቅደም ተከተል አይጠብቅም ነው ትልቁ መከራከሪያ ርዕስ የሆነው። አትሌት ቀነኒሳ ሁለት ዓመት ወደ ኋላ ሄዶ ብቃትን በመፈተሽ የሚገኝ ውጤት ወቅታዊ ብቃትን አያሳይም ይላል። ትኩረት መደረግ የነበረበት ቅርብ ጊዜ በተደረገ ውድድር የተገኙ ውጤቶች ላይ ነበር ይላል። ምክንያቱም ሁለት ዓመት ወደ ኋላ ሄዶ የዛሬ ሁለት ዓመት የተሮጠው ብቻ ዛሬ ይሮጣል ማለት አይደለም። ምክንያቱም የሰው ልጅ እስከሆነ ድረስ ሰው ጥሩ ብቃት ላይ የሚሆንበት ጊዜ ሊኖር ይችላል፣ የሚወርድበት ጊዜ ሊኖር ይችላል እና ያንን ያንን ኮንሲደር ማድረግ ነበረባቸው። አትሌት ቀነኒሳ ለም የምርጫ ኮሚቴ ውስጥ የተካተቱት ሰዎች ከአትሌቲክስ ሙያ ጋር በቀጥታ ግንኙነት የሌላቸው እንደሆኑ ይናገራል። እንዲያለው ዝግብ ሊያስነሳ የሚችል ችግር የተፈጠረውም ጉዳዩን የሀገር ጉዳይ አድርጎ ካለማሰብ እንደሆነ ይዘረዝራል። እዚህ ውስጥ የተካተቱት ሰዎችም ከፊሉ ያው የግል በቀሉን የሚወጣም ሰዎች ይኖራሉ። እዚህ ውስጥ የተቀመጡ ሰዎች አንዱ አንዱን ያው ምናልባት አሰልጣኙም ሊሆን ይችላል። እንደገና ደግሞ በዚህ ምርጫ ውስጥ ኮሚቴ ውስጥ የተካተቱት ሰዎች ሊሆኑ ይችላሉ። በቃ የግል ቂምም ያለው ሰው በዚህ ቦታ ላይ ያው ቦታ ላይ ስላለ እስካለ ድረስ ያው የብቀላ ስራ ነው የምንሰራ፣ ማለት ይሄ በግልጽ የታየ ነገር ነው። የመገፋፋት ስራዎች ይሰራሉ። ምክንያቱም የመጠቃቀም ሌላውን ጎድቶ ሌላውን የመጥቀም የመጠቃቀም ስራዎች ሊኖሩ ይችላሉ። መስፈርቱን እንደምታሟላ እያወቀች ባለመመረጧ ቅሬታ እንዳደረባት የገለጸችው ሌላዋ አትሌት መሰለች መልካሙ ቀደም ሲል በነበረው የመምረጫ መስፈርት መሰረት ለመመረጥ ብቁ ነበርኩ ትላለች። አዲስ ነገር ነው ለኛ የሆነብን። እኛ በፊት የኦሎምፒክ አለም ዋንጫ ሲመጣ ተዘጋጅተን፣ ያው ወቅታዊ ፐርፎርማንስ ነው ብዙ ጊዜ የሚታየው እንደ ማንኛውም ሀገር እና በወቅታዊ ብቃታችን እንመረጣለን ብለን ሰርተን ተዘጋጅተን ውድድሮችን አድርገን ጥሩ በሆንበት ሰዓት ያው የአሁኑም ውጤታችሁ እያዝላችሁም ዓመትና ከሁለት ዓመት ወደኋላ ሂደን ነው የሚታየው ተባለ እና ያ ትንሽኛን በጣም ቅር አሰኝቶናል። ምክንያቱም አይደብሌስ ራሱ የሚኒማ ሲያወጣ ወቅታዊ ፐርፎርማንስ ታይቶ ሲለቅ ራሱ ከሁለት ሺ አስራ አምስት እስከ ሁለት ሺ አስራ ስድስት ብሎ ነው መስፈርት እንኳን ለሪዮ ኦሎምፒክ ያወጣው። እነሱ ግን ሁለት ሺ አስራ አራት ብለው ወደኋላ ሄደዋል። ይሄ በእርግጥ ታደርጎም ታይቶም አይታወቅም። አዲስ ነገር ነው ለእኛ በዚህ ላይ ደግሞ ያው እኛ ከተወዳደር በኋላ ነው መስፈርት የወጣ። መስፈርቱ ከወጣ በኋላም ቅሬታችሁን አቅርቡ ተብሎ ቅሬታችንን ስናቀርብ እንደገና ቅሬታችንን አይተው ራሱ መስፈርቱን የቀየሩበት ሁኔታ ነው ያለው። መስፈርቶ፣ ከዚህ ቀደም ቀደም ብሎ ቢወጣ ኖሮ እኛም ተዘጋጅተንበት ለውድድሩ ሬዲ ሁን እንጠብቅ ነበረ። እኔ ራሱ መጨረሻ ከኦሎምፒክ የሚቀርቡ ውድድሮችን ሀምቡርግና ዱባይን አድርጊያለሁ። በዛ ነው ይመርጡኛል ብዬ ተስፋ አድርጌ እመረጣለሁ ብዬ ራሴን አዘጋጅቼ ነበረ። ያው እንደ በፊቱ ቢሆን ወይም ደግሞ እንደ ኬንያዎቹ እንደ ሌሎች ሀገራት ቢሆን እንደዛ ነበረ መሆን የነበረበት። ነገር ግን እነሱ ከሁለት ሺ አስራ አራት ጀምረውን ያዩት ያንን መስፈርት ያወጡት ደግሞ ያው የሚፈልጉትን ልጆች ለመውሰድ ነው እንጂ ሌላ ምክንያት እንኳን ያላቸው አይመስለኝም። አንድ መስሪያ ቤት መስፈርት ሲያወጣ የሚያወጣው አንድ ጊዜ ነው የምትለው አትሌት መሰለች መልካሙ፣ የኢትዮጵያ አትሌቲክስ ፌዴሬሽን ግን ለሚፈልጉት አትሌት የሚሆን መስፈርት እያቀያየሩ ሀገራዊውን ውድድር ትተው ግ ግለሰቦች ላይ ያተኮረ ስራ ይሰራሉ ትላለች። ምክንያታቸው ምን እንደሆነ እንኳን አይታወቅም ብላለች። በዚህ በርካታ አትሌቶች ተጎድተናል የምትለው መሰለች ከዚህ በተጨማሪም ውዝግቡ ለሌሎች ተፎካካሪዎች ጥሩ እድል እንደሚፈጥር ትናገራለች። ለኛ በጣም የቅርብ ተፎካካሪዎቻችን ኬንያዎች ናቸው። ለእነሱ ድጋፍ ይሆናቸዋል ይሄ የእኛ መወዛገብ። እነሱ የእኛን ውዝግብ በሚሰሙበት ጊዜ አሁን በተለያየ ጋዜጣ ላይ የሚጽፉት ጽሑፎች በቃ አሁን ለምሳሌ ቀነሚስ ቀረ በጣም የማ ማሸነፍ እንትናችን ይጨምራል። ስለዚህ እንደዚህ አይነት ነገር ነው እያሉ የሚያወሩት ያሉ እና አሁን ለኛ ድክመት፣ ለሌሎች ሀገሮች ብርታትና ሞራል ይሆናቸዋል። ኢትዮጵያውያን አትሌቶች ለውድድር ከመቅረባቸው በፊት በአሰልጣኝ ሰልጥ ነው በቡድን በመስራት ይታወቃሉ። አሁን ግን ይህ ነገር ቀርቷል፣ ይላል አትሌት ቀነኒሳ በቀለ። እንደዛ አይነት የለም በአሁኑ ሰዓት ያው አትሌቱን የተመረጡ አትሌቶች እንኳን በቅርቡ ያው ተበታተነው በየ እንደሚታወቀው ያው የተለያዩ ኤጀንቶች አሉ፣ መናጀሮች አሉ። ክለብ አቋቁሞ ያው ስልጠና አቋቁሞ የሚያሰለጥኑ አሉ በየቦታው እነዛ ጋር የተመረጡ ሰዎች አትሌቱ እዛው ነው የሚሰለጥነው እንጂ በብሔራዊ ደረጃ ተሰብስቦ አንድ ላይ የማሰልጠን ሁኔታ የለም፣ እስካሁን እኔ እስከማውቀው ድረስ። ከዚህ በኋላ ከተደረገ አላውቅም። እስካሁን እንደዛ አይደለም። ተበታትኖ ነው የሚሰሩት እነዚህ ልጆች። በስልጠና ላይም የሚናበቡት ነገር የለም። በኋላ ያው ውድድሩ ጋር ሲሄዱ ነው የሚገናኙትና ይሄ ትልቅ ጉዳት ሊያመጣ ይችላል። ምክንያቱም በቦታ ላይ ጥሩ አሰልጣኝ ተቀምጦ ልጆቹ አንድ ላይ ስልጠና ቢደረግ እያንዳንዱ አትሌት ያው ማን ከማን የተሻለ እንደሆነ ማን ብቃት ላይ እንደሚሆን እንዴት በጋራ መረዳዳት እንዳለባቸው ያው ከዛ ተጠምጦ ነው ከዛ ነው ፕሮግራም የሚሆነው። የኢትዮጵያ የማራቶን ሯጮች በኦሎምፒክ ውድድር ላይ ሲሳተፉ በብሔራዊ ደረጃ መሰልጠን በስምምነት አቁመዋል የሚለው የስፖርት ጋዜጠኛው ሰኢድ ኪያር ነው። ምክንያቱም ውጤታማ የምንሆነው በማኔጀሮቻችን በሚሰጠው ስልጠና ነው። በግል ውድድር ላይ ባስመዘገቡት ሰዓት ስለሆነ የሚመረጡት። ያ ያስመዘገቡት ውጤት ደግሞ በራሳቸው አሰልጣኞች የመጣ ነው። አሁን የብሔራዊ ፌዴሬሽኑ ሁለቱ አሰልጣኞችን መድቧል፣ እንዲያሰለጥኑ እነዚህ የተመረጡትን አሰልጣኞች ሁለቱም ማኔጀሮች ናቸው እንጂ የብሔራዊ ቡድኑ አሰልጣኞች አይደለም። በነገራችን ላይ በኢትዮጵያ ብሔራዊ ቡድን ውስጥ የማራቶን አሰልጣኝ የሚባል እስከዛሬ ድረስ የለም፣ እስካሁንም አልተመረጠም። ወደ ሪዮ የሚሄደው የማራቶን ቡድንም በዋና አሰልጣኝነት የሚመራ አሰልጣኝ የለውም። የኢትዮጵያ ትሪክ ፌዴሬሽን የማራቶን ዋና አሰልጣኝ የለውም። ለምርጫ መስፈርቱም በሌሎችም ነገሮች ትልቅ የክርክር መነሻ የሚሆነው ይሄ ነው። አሰልጣኝ ቢኖር ኖሮ አሰልጣኙ እነዚህ እነዚህ እነዚህን መርጫ አለ ይላል የእሱና የሱ ጉዳይ ብቻ ይሆን ነበር። ይሄ ኮሚቴን አይመለከትም፣ ስራ አስፈጻሚን አይመለከትም፣ ውጭ ያለ አካል አይመለከትም። ልክ የእግር ኳሳ አሰልጣኝ ተጫዋቾቹ ሲመርጥ መቶ ፐርሰንት ኃላፊነት ግርት እንደመሆኑ ማለት ነው። ሌላው የአትሌቶቹ ቅሬታ በአትሌቲክስ ፌዴሬሽን ውስጥ የሚገኙት የኮሚቴ አባላትም ሆነ ፌዴሬሽኑን የሚመሩት ሰዎች ከአትሌቲክስ ጋር የተገናኘ እውቀት የሌላቸው ናቸው የሚል ነው። የስፖርት ጋዜጠኛው ታደለ አሰፋ ይህን የተመለከተ አስተያየቱን ይሰጣል። ምርጫው መስፈርት ራሱ ሲወጣ ምርጫ መስፈርቱን ያወጡት ሰዎች የማራቶን አሰልጣኝ ወይም ልምድ ያላቸው ሰዎች አይደሉም። ሁለተኛ የምርጫውን መስፈርት ያወጣውን ኮሚቴ የሚመራው ሰውዬ ደግሞ የሲቪል ኢንጂነር እንጂ በአትሌቲክስ እውቀት ያለው ሰው አይደለም። ይሄ ነው እያወዛገበ ያለው። በአትሌቲክስ ፌዴሬሽን አካባቢ እንዲህ ያሉ ውዝግቦች እንደነበሩ የሚናገረው ታደለ ውዝግቦቹ በሚነሱ ጊዜ አሁን ትኩረቱ ወደ ተወዳዳሪዎች ይሁን ይባልና ከውድድሩ በኋላ ሁኔታው መልኩን ቀይሮ ስለሚመጣ ተረሳስቶ እንደሚቀር ይናገራል። በዚህኛው ምርጫ ግን ቅሬታ የሚያቀርቡ አትሌቶች ቁጥር በመበራከቱ ከአትሌቶች ስፖርቱ ይመለከተናል ከሚሉ ሰዎች የተወከሉ አስራ አንድ አባላት ያሉት ኮሚቴ ተቋቁሟል። የዚህ ኮሚቴ ሰብሳቢ ደግሞ አትሌት ኃይሌ ገብረስላሴ ነው። የዚህኛው ከዚህ ቀደም ከነበሩት ውዝግቦች የተለየ ነው ይላል። የአሁኑ በጣም አፍጥጦ ወጣ ነው። አፍጥጦ ወጣ ስልሽ የአሁኑ የዚህ በፊቱ በቴክኒክ ዳይሬክተሩም በጥ ባሉ ሰራተኞችም በአሰልጣኞችም ይሸፈን ነበረ ማለት መልስ ይሰ ያወጣው ነበር። አሁን ግን መልስ አትሌቱ አጠጋቢ መልስ አላገኘውም ነው። በቃ አትሌቱ አጠጋቢ መልስ ደግሞ ባላገኝበት አሰራር ላይ ምን ብለሽ ምን እንትን መፈጸም ትችላለች? ስለዚህ ለዚህ ነው አሁን በጣም ጎልቶ የወጣው። አትሌቲክስ ፌዴሬሽን ይህን ኮሚቴ እንደማያውቀው ገልጾ ሳያነጋግራቸው ቆይቷል። እንደ አትሌት ኃይሌ ገለጻ ግን የፌዴሬሽኑ ኃላፊዎች ሐሙስ ለጠርተው አነጋግረዋቸዋል። ይህ እንዴት ሆነ ለአትሌት ኃይሌ ያቀረብኩለት ጥያቄ ነበር። ከፍተኛ ባለን እውቅና ይሄ እንደሆነ ከ- ኦሎምፒክ ሻምፒዮኖች ጀምሮ እስከ አሰልጣኝ እስከ ትልቅ ሻምፒዮን በውስጡ ያቀፈ ነው። ያ ማለት ደግሞ የግድ አንድ ፓርታ ለማለት ነው። ሌላው ደግሞ እኔ የምልሽ ሪስፔክቱ እንዳለን በዚህ ዙሪያ እንኳን የሚገቡበት አልመሰለኝም። አንዳንድ ጊዜ ነገሮች፣ አካሄዶች እንደዚህ ሲበላሹ ገብቶ መመለስ ያስፈልጋል የግድ ይላል። እኛንም እኮ አሁን አንዱ ያስገባን ጉዳይ ይሄ ነው። በቃ ነገሮች ተበላሽተዋል እና አንመልሳቸው ብለን ስለዚህ እውቅና አልሰጥም የሚባል አሰራር የለም። ምክንያቱም ሁላችንም የምንታገለው ኢትዮጵያ ህብረት ፌዴሬሽንም እኛም የምንታገለው ውጤት ለማምጣት ነው። ያ ውጤት ደግሞ በጋራ ሲሰራ ነው። አትሌቱም በእኛም ዙሪያ ከፌዴሬሽን ኃላፊዎች ጋር ምን ተነጋገራችሁ? አትሌት ኃይሌ ምላሽ ሰጥቶበታል። ዋናው ነጥብ የሪዮ ኦሎምፒክ በምን አይነት መንገድ ይካሄድ፣ የሪዮ ኦሎምፒክ ምርጫው ትክክል ያልሆነ ፍት ፍትሃዊ ያልሆነ ነው። ልጆችን በደንብ መረጥ የሚገባቸውን አልተመረጡም። እንደገና ደግሞ የመረጫው መስፈርቱ የወጣው ዘግይቶ ነው። ለነሱም ደግሞ ፌዴሬሽኑም እንደሰማሽው መስፈርቱ በመዘግየቱ ለሱ ይቅርታ እንጠይቃለን ብለው አንድ ሌላው ደግሞ የፌዴሬሽን ውስጥ የባለሙያ ችግር እንዳለ የባለሙያው ችግር ያመጣው ችግር ነው። ይህንን አትሌቶችን ምርጫ ያዛባብን ምንም ተማምነናል ተማምነናል ስልሽ ባሉት ሲሰራ በነበረበት ውስጥ ነው አሁንም ያሉት። ስለዚህ አሁን ምንድን ነው እኛም ራሳችን ልክ የእኔና ጓደኞቼ ከውጭ መመልከት ሳይሆን ይህንን ጉዳይ ውስጥ ገብቶ ለመስራት ነው። ከሙያው ጋር የተቀራረበ እውቀትና ችሎታ የሌላቸው ሰዎች በአትሌቲክስ ፌዴሬሽን ውስጥ ተሰግስገዋል። ባለሙያ የለም የሚለውን ቅሬታ አትሌት ኃይሌም ይጋራዋል። አንደኛ በዚህ ሴክተር ውስጥ አሁን ከዱቤ በኋላ ዱቤ ከወጣ በኋላ የተዘጋጀ ሰው የለም በወቅቱ አይሽ። እሱ የተዘጋጀ ነገር ቢኖር ኖሮ የኮችንግ ስታፉን እና የስልጠናትንም በቶሎ ማቀናጀት ይቻል ነበረ። እሱ ቢቀናጅ ኖሮ ይሄ ሁሉ ነገር አይመጣም። አየሽ ሁልጊዜ የቴክኒክ ዳይሬክተር ማለት ሁሉም ነገር በሰዓቱ በጊዜው እንትኑን ጠብቆ አረንጅ ማድረግ ነው። ያ ነው እንግዲህ ትንሽ ክፍተት የፈጠረ የሚመስለኝ በእኔ በኩል ያ ነው። ከእኛም ጋር ሊያጣላም የቻለ ናም ጥያቄያችን እሱ ነው። ከሙያው ጋር የተቀራረበ ለምሳሌ ያለ ሩጫ ነት አለፈ ቢሆን እንደገና ደግሞ ከስፖርቱ ጋራ ለረጅም ጊዜ የቆየ ቢሆን በጣም ቀላል ያደረገዋል ነገሩም፣ ምክንያቱም ውስጠ ምስጥሩን ስለሚያውቀው ለሶሉሽኑም በጣም ቅርብ ነው። አቶ ስለሺ ብስራት በአትሌቲክስ ፌዴሬሽን ከፍተኛ ህዝብ ግንኙነት ባለሙያ ናቸው። አትሌቶቹና አትሌቲክስ ፌዴሬሽን ተቀራረበው ቢሰሩ ኑሮ የተፈጠረው ችግር አይፈጠርም ነበር ይላሉ። የነበረው ነገር ምን ነበረ አሁን በተባሉት ቶች እና በፌዴሬሽኑ መካከል ተቀራርቦ የመነጋገር እና ተቀራርቦ ሀሳብን የመለዋወጥ የመነጋገር ክፍተት ስለነበረ ነው፣ ይህን ጉዳይ በዛ መልክ ያዩት እንጂ። በአጠቃላይ አሁን ትላንትና እና ሰሞኑን እንደነበረው ሁኔታ በተለይ አትሌቶቹ ታዋቂ አትሌቶች ማለት ነው እና ፌዴሬሽኑ ተቀራርበው መነጋገር እና ሀሳብ መለዋወጥ ቢችሉ ኖሮ እስካሁን ድረስ የተፈጠሩት ክፍተቶች እና በተለይ በህብረተሰባችን ዘንድ በአትሌቲክስ ቤተሰብ ዘንድ የተፈጠረው ግራ መጋባት አይፈጠርም የሚል አቋም አለኝ። እንደ ህዝብ ግንኙነት ባለሙያ መስፈርቱ ዘግይቶ መውጣቱን በተመለከተም የኢትዮጵያ አትሌቲክስ ፌዴሬሽን ይቅርታ እንደጠየቀበት አስረድተዋል። የተወዳዳሪዎቹ መስፈርትን በተመለከተ ግን ታስቦበት የተሰራ ነው ይላሉ። ከዚህ በፊት የነበሩ መስፈርቶች ይፋ ይሆኑም ነበረ። አትሌቱም እንዳያቸው አይደረግም፣ ሌላውም አካል እንዲያውቃቸው አይደረግም። ከሌ ተመርጧል ከሌ ተመርጣለች እነ ከሌ አልተመረጡም እነ ከሌ አልተመረጡም በዛ መንገድ ነበር የሚሄደው። ነገር ግን ከባለፈው ዓመት ጀምሮ በተለይ ቤጂንግ ላይ በተካሄደው የዓለም አትሌቲክስ ሻምፒዮና ጀምሮ የመምረጫ መስፈርቶች ማስታወቂያ ሰሌዳ ላይ ይወጣሉ። በተለያዩ የማህበራዊ ገጾች እንዲወጡ ይደረጋል። ሰዎች አስተያየት የሚሰጡበት፣ አትሌቶች ቅሬታ እንዲያቀርቡበት፣ የአትሌቲክስ ቤተሰቡ እንዲነጋገርበት አስተያየት እንዲሰጥበት ይደረጋል። ይኸው ያው ያው ልማድ ነው አሁንም እንዲተገበር የተደረገው። ምክንያቱም ይሄ ጅምር መልካም ጅምር ነው፣ ግልጽነት አሰራርን ያሰፍናል፣ ተጠያቂነትን ያመጣል። በዚህ በዚህ መሰረት ፌዴሬሽኑ ይሄን አሰራር አጠናክሮ መቀጠል አለበት የሚል አቋም ስለተያዘ በዛ መሰረት በዚህ አመት ያ ነገር እንዲተገበር ተደረገ። እዚህ መስፈርት ላይ ሰዓት ታይቷል። ደረጃ ታይቷል። በውድድር የተገኘ ደረጃ የማገገሚያ ጊዜ የሚባላለን አንድ አትሌት አንድ ማራቶን ከረጠ በኋላ በትንሹ ሶስት ወር ማረፍ አለበት። ከዛ ሲቀጥል እንደገና የማይዋዥቅ ደረጃ የማይዋዥቅ ውጤት ያለው የሚለውም ሀሳብ አብሮ የተነሳ ነው። ስለዚህ እነዚህን ጉዳዮች በሙሉ ማካተት ለምንድን ነው የሚያስፈልገው? በሰዓት ልናገኘው የምንችለው አትሌት ወይም በሰዓት ሊገኝ የሚችል አትሌት ውጤታም አትሌት እንዳይቀር ሰዓት ይገባ። በደረጃ እንዳይ እንዳናጠው የምንችለው አትሌት ደግሞ ለደረጃ አማካኝነት ይገባል። በማይዋዥቅ ሰዓት ለምሳሌ ሁለት ሶስት ውድድሮች ተወዳድረው የማይዋዥቅ ሰዓትና የማይዋዥቅ ደረጃ ያለው አትሌት ደግሞ በዚህ መስጠት ይገባል። ስለዚህ አሁን የተወዳዳሪዎቹ ቁጥር ይሰፋል ማለት ነው። አትሌቶቹ ግን በዚህ ሀሳብ አይስማሙም። ፌዴሬሽኑ ሙያ በሌላቸውና ከሀገር ይልቅ ግለሰብን በሚያስቀድሙ ሰዎች የተሞላ ነው ይላሉ። አንዳንድ አስተያየት ሰጪዎች በበኩላቸው ደግሞ አትሌቲክስ ፌዴሬሽን ውስጥ ያሉት አመራሮች ለአትሌቲክሱ ቅርብ የሆነ ሙያ ካላቸው ይልቅ ለፖለቲካ የቀረቡና የፖለቲካ ስራ መስራት የሚችሉ ከተለያየ ክልል የመጡ ሰዎች ናቸው ይሏቸዋል። ይህንን ጥያቄ ለአቶ ስለሺ ብስራት አቅርቤላቸው ነበር። የሀገሪቱን የፖለቲካ ስርዓት እና የፖለቲካ አስተያየት ማየቱ ጥሩ ነው የሚሆነው ስጋ የምትከተለው የፌዴራሊዝም ስርዓት ነው። ፌዴራሊዝም ስርዓቱ ደግሞ ሁሉም ሁሉም ነገር ላይ መስራት አለ። ይሄ እንደ አቋም እንደ እምነት የተወሰደ ነገር ነው። ስለዚህ ስፖርቱ የሚመራው በክልሎች ነው። በክልሎች የአትሌቲክስ ፌዴሬሽኖች የጋራ ጥምረት ነው። ሲጀመር የኢትዮጵያ አትሌቲክስ ፌዴሬሽን ሕልውና የሚኖረው በትንሹ ሚኒማም አምስት የክልል አትሌቲክስ ፌዴሬሽኖች ሲኖሩ ነው። እነሱ ከሌሉ የአይደብሌስ ሕግም እንደዛ ስለሚል ማለት ነው። የዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር ሕግም እንደዛ ስለሚል ሩ ራሱ ፌዴሬሽኑ የኢትዮጵያ አትሌቲክስ ፌዴሬሽን እንዲኖር በትንሹ አምስት የክልል ወይም የከተማ አስተዳደር አትሌቲክስ ፌዴሬሽኖች መኖር አለባቸው። የእነሱ ጥምረት የእነሱ ውህደት ነው ሀገር ሀገር አቀፋዊ ማህበር የሚመሰርተው ወይም ፌዴሬሽን የሚመሰረተው። ስለዚህ ይሄ ከምን ጋር ይጣጣማል? ኢትዮጵያ ከምትከተለው ፌዴራላዊ ስርአት ጋር ይጣጣማል። ስለዚህ ያ ፌዴራላዊ ፌዴራላዊ ስርአት ደግሞ ምን ይፈቅዳል? የክልሎችን ተዋጽኦ ይፈልጋል። የክልሎችን ተዋጽኦ ስለሚፈልግ ክልሎች እከሌ ይወክለናል በዚህ ጉዳይ ላይ እከሌ ይወክለናል ብለው የክልል አትሌቲክስ ፌዴሬሽኖች ሲመርጡ እነዛ ተመራጮች ይሰባሰባሉ። ከተሰባሰቡ በኋላ እዛ ውስጥ መዋቅራቸውን ራሳቸው ያስቀምጣሉ። የስራ ክፍፍላቸውን ማለት ነው። ስለዚህ እዛ ጋር የሚኖረው ቦዲ ምንድን ነው? የሚሰራው የማስተባበርና የመምራት ስራ ነው። ቴክኒካል የሆነውን ወይም ደግሞ ሙያዊ የሆነውን ስራ የሚሰራው ግን ታች ያለው በጽህፈት ቤት ደረጃ ባለሙያ ሆኖ ተቀጥሮ የሚሰራ አካል ነው የሚሰራው። ረዘም ያለ ቃለምልልስ የሰጡን አቶ ስለሺ ብስራት አትሌቲክስ ፌዴሬሽን ውስጥ በእውቀትም በክህሎትም የተሟላ ችሎታ ያላቸው ሰዎች እንደሆኑ ይናገራሉ። አትሌት ኃይሌ ገብረስላሴ በበኩሉ ኮሚቴው አትሌቲክስ ፌዴሬሽኑን ካነጋገረበት ዋነኛ ነጥብ አንዱ የባለሙያዎች ጉዳይ እንደሆነ ገልጿል። እንደውም በአስር ሺህ እና በአምስት ሺህ ለሚወዳደሩ አትሌቶች ምርጫ ከአትሌቶች በኩል ባለሙያዎች ሊሳተፉበት እንደሚገባ ዘርዝሯል። ለጊዜው ግን ስምምነት ላይ የተደረሰው የሪዮ ሁለት ሺህ አስራ ስድስት ተወዳዳሪዎቹን በሰላም እንሸኝ በሚለው ላይ እንደሆነም ጠቁሟል። ልጆቻችንን አረጋግተን ምክንያቱም ነገድ ይላል እዚህ ጋር ሁላችንም እኔም ፌዴሬሽኑም ወይንም ደግሞ እኔም ጓደኞች እዚህ እንትን ላይ አፋፍ ማነው አፋፍ ላይ ሆነን በዚህ ውጣ በዚህ ውረድ ምናምን ማለት ምንም እንትን የለውም፣ ውጤት አይኖረውም። ውጤት የሚኖረው ቁጭ ብለሽ ተነጋግረሽ እስከሳ አድርገሽ አንድ ነገር ላይ መድረስ ስለምቻል እሱ ላይ ነው ለመስራት እንግዲህ። ክጥብዘን የተለያየን ለስፖርት ጋዜጠኛው ታደለ አሰፋ እንዲህ ያሉ ውሳኔዎች አዲስ አይደሉም። እንደዚህ አይነት ኦሎምፒኮችና የዓለም ሻምፒዮናዎች ሲመጡ ውዝግቦች መፈጠር በኢትዮጵያ አትሌቲክሱ በጣም የተለመደ ነው። ሻራፍ የአቴንስ ኦሎምፒክ ላይ በብርሃን ያደረገ አቶ መላኩ ጴጥሮች መካከል በተፈጠረ ውዝግብ መሰረት ደፋር እንድትገባ ተደረገበት አጋጣሚ የሚታወስ ነገር። ፌዴሬሽንም ኖረ ኦሎምፒክ ኮሚቴም ኖረ ወይም ደግሞ አልኖረ አትሌቶቹ የሚወጡት ለራሳቸው። ስለዚህ ይሄ ውዝግብ በአትሌቶቹ ላይ የሚፈጥረው ተጽዕኖ የለም ማለት ባያስደፍርም፣ ግን ከፍተኛ ተጽዕኖ ያደርሳል የሚል እምነት ግን የለኝም። ለዛም ነው ብዙ ጊዜ ምንድን ነው የሚጠቀሙበት አስተዳደር ላይ የተቀመጡ ሰዎች ይሄ ኦሎምፒክ ይለፍ፣ እንደዚህ አይነት ነገሮች ካለፉ በኋላ እንነጋገራለን ይሉና እችን ሰዓት ላይ ሰላም ግርግሯን የአጥፍ ተዋት ይቀጥላሉ። ከዛ በኋላ ከኦሎምፒክ ሲመለሱ ስሜቱ ሌላ መልክ ይቀይራል። ስለዚህ እንደዚህ አይነት ችግሮች እየተደፋፈኑ እየተደፋፈኑ ያልፋሉ። አትሌት ቀነኒሳ በቀለና አትሌት መሰለች መልካሙ አሁን የእኛ ጉዳይ አብቅቷል። ነገር ግን የአትሌቲክስ ፌዴሬሽኑ በዚህ አሰራሩ የሚቀጥል ከሆነና እኛ ላይ ይህ ተግባራዊ ከተደረገ ሌሎች አትሌቶችስ እንዴት ይሆናሉ? የሚል ጥያቄ አላቸው።